ሰላም ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ዜ መሰናዶ ጀምሯል። ለምሽቱ የያዝናቸው እናስተዋውቃችሁ። የአዲስ አበባ ዩኒቨርሲቲ የባህል ማዕከል በመነቃቃት ጉዞ ላይ ይገኛል። ፍሬሽማን ሆነ ዲፓርትመንት ምንም ምንም ሳትመርጥ ባለንበት ሰዓት አባል ሊሆን ነው የባህል ማዕከል እና የባህል ማዕከል አባል ሆነን እዛ ነው ቲያትር እንሰራለን ቲያትር ማትም ሰበብ የሆነኝ ይዛ ተሳትፎ ነው። አርቲስት ተፈሪ አለሙን ነው የሰማችሁት ወይም የተመለከታችሁት። በዚህ ዙሪያ የተጠናቀረው ዘገባ የምሽቱን ከፍተኛ ክፍል የሚይዝ ይሆናል። ስፖርትና ሌሎች ወጣት ተኮር ዘገባዎችና መሰናዶዎችን ይዘናል። ኤደን ገረመው የምሽቱን መሰናደው በመምራት እንዲሁም ደግሞ ኤልያስ አስማረ ስርጭቱን በምህንድስናው በመከወን ከዚህ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ወደ ዘገባዎቹ እንሸገር። ግማሽ ምዕተ ዓመትን የተሻገረ እድሜ ያለው የአዲስ አበባ ዩኒቨርሲቲ የባህል ማዕከል አያሌ የኪነ ጥበብ ሰዎችን ያፈራ አንጋፋ ተቋም ነው። በቲያትር ስራዎች ያረፉት ነጸጋዬ ገብረመድኅን፣ ወጋየሁ ንጋቱ፣ አባተ መኩሪያን ጨምሮ አሁንም ድረስ በሕይወት ያሉ ዝነኞች ስራቸውን ያሟሽበት ቤት ስለመሆኑም ይነገራል። በአሁኑ ወቅት በፖለቲካና በሌሎች ምክንያቶች የመዘጋት እጣ ፈንታ የገጠመው ማዕከሉ ወደ ቀድሞ ስምና ዝናው ለመመለስ ያስችላሉ የተባሉ የኪነ ጥበብ ስራዎች የሚመደረኩበት የጥበብ ፈለግና የጥበበኞች መሰባሰቢያ ይሆን ዘንድ ልዩ ልዩ ጥረቶች ተጀምረዋል። እነዚህ ጥረቶች ይሳኩ ይሆናል በሚለው ዙሪያ የተሰናዳውን ዘገባው አስማማው አየነው ያቀርበዋል። ከግማሽ ክፍለ ዘመን በተሻገረ የባል ማዕከሉ ዕድሜ በዲስኩራቸው፣ በትወናቸው፣ በግጥሞቻቸውና በመጣጥፎቻቸው እንዲሁም በሙዚቃ ስራዎቻቸው አድናቆትን ከተቸሩ ጉምቱ ባለሙያዎችና ምሁራን መካከል የጥበብ መክሌታቸውን በዚህ ማዕከል ያሟሹትና ያባዙት ብዙዎች ናቸው። በትላንት የወልት ውስታና በዛሬዎች ታዋቂ የመድረክ ፈርጦች የኪነ ጥበብ ሰዎች ውለታው በአይናቸው ፊት ተገልጦ ይታያል። ያንጋፋው የአዲስ አበባ ዩኒቨርሲቲ የባህል ማዕከል የወቅቱ የማዕከሉ መሪ ረዳት ፕሮፌሰር ተስፋ ይሸቱ ለቪኦኤ በሰጡ አስተያየት ይህን ቤት የኪነ ጥበብ አድባር ሲል ይገልጸዋል። አዲስ አበባ ዩኒቨርሲቲ እና አዲስ አበባ ዩኒቨርሲቲ ካደረጉት ጥቂት ተቋማት ውስጥ ቀድሞ የሚመጣው አዲስ አበባ ዩኒቨርሲቲ ባህል ማዕከል ነው። ለምንድን ነው አዲስ አበባ ዩኒቨርሲቲ ባህል ማዕከል? በጣም ልዕቀት የነበራቸው ሀሳቦች ይንሸራሸሩበት የነበረ ቤት ነው። ባይዘው ለምሳሌ ኢትዮጵያን ኪነ ጥበብ ስታነሳ እነጋሽ ዮሐንስ አድማሱ፣ እነ ዮናስ አድማሱ፣ እነጋሽ አባተ መኩሪያ፣ እነጋሽ ፀጋዬ ገብረመድን፣ እነጋሽ መንግስቱ ለማ፣ እነጋሽ ደበበሸቱ፣ እነወጋየሁ ንጋቱ እኔ ማንን ጠቅሼ ማንን ትላደረግልህ ይችላለሁ እና በኢትዮጵያ ኪነ ጥበብ ታሪክ ውስጥ ትልቅ ጉልህ የነ ቦታ የነበረው ነው። ምናልባት የኢትዮጵያን የቲያትር እንቅስቃሴ፣ የሙዚቃ እንቅስቃሴ፣ የቅርጽ ሀገር እንቅስቃሴ ላንሳ አካል የአዲስ አበባ ዩኒቨርሲቲ ባህል ማዕከል ሳታነሳ ማለት አይችልም። በኢትዮጵያ ኪነ ጥበብ ውስጥ ማለት ነው። በቅርቡ ሙዚቃና ጠበንጃ የሚለውን በኢትዮጵያ የሙዚቃ ታሪክ ላይ ያተኮረ መጽሐፉን ለአንባቢያን ያደረሰው ይነገር ጌታቸው የአዲስ አበባ ዩኒቨርሲቲ የባህል ማዕከል ምስረታ በአስራ ዘጠኝ አርባዎቹ መጀመሪያ ላይ እንደተከናወነ ያወሳል። ይሁን እንጂ ሀገራዊ ኪነጥበብ ታሪክ በወጉ ባለመሰነዱ አመሰራረቱን አስመልክቶ ቢያንስ ሁለት ጉልህ አጋጣሚዎች ማስረጅነት ይነሳሉ ይላል ጸሐፊ ነገር። የመጀመሪያው በአዲስ አበባ ዩኒቨርሲቲ መጀመሪያ ምስረታውን ሲያደርግ በአስራ ዘጠኝ አርባዎቹ መባቻ ላይ ዩኒቨርሲቲ ኮሌጅ በሚባልበት ወቅት አራት ኪሎ ግቢ ውስጥ የአእምሮ ማስፋፊያና ማጎልመሻ ማዕከል የሚባል የተማሪዎች ክበብ ተመስርቶ ነበረ። በዋነኝነት በተማሪዎች ይመራ የነበረ ክበብ ይሄ ክበብ እንግዲህ ክርክር የነበረበት የተለያዩ ስነ ጥበባዊ እንቅስቃሴዎች ይደረጉበት የነበረና በኋላ ላይ እየሰፋ እየሰፋ ሂዶ የአዲስ አበባ ዩኒቨርሲቲ ባህል ማዕከልን ወልዷል ተብሎ በአንዳንድ ምሁራን ወይም ደግሞ ባህል ማዕከሉን ለመመርመር በሞከሩ ሰዎች የመጀመሪያው አጋጣሚ ነው። ባህል ማዕከሉን በማዋለድ ሂደት ውስጥ ቅድሚያውን የሚይዘው እሱ ነው ብለው የሚሟገቱ ሰዎች አሉ። በይፋ ግን የአዲስ አበባ ዩኒቨርሲቲ ባህል ማዕከልን ይህንን መነሻ ያደርግ እንጂ ጎልቶ መጠቀስ የጀመረው በተለይ በተለይ ከፍተኛ የትምህርት ተቋማት በሀገራት የባህል እንቅስቃሴ ውስጥ የራሳቸው ሚና አላቸው የሚለው አስተሳሰብ በምዕራቡ ዓለም እየተስፋፋ ከሄደ በኋላ ያው የአዲስ አበባ ዩኒቨርሲቲ ደግሞ አስራ ዘጠኝ ሀምሳዎቹ ላይ በርካታ የውጭ መምህራን ነበሩት። ስለዚህ እነዚህ የውጭ መምህራን ዩኒቨርሲቲውን ከሀገሪቱ ትውፊትና ከትውፊታዊ ኪነጥበብ እንቅስቃሴው ጋር መተሳሰር አለበት ብለው ያምኑ ነበር። በዚህ ሂደት ውስጥ እንግዲህ ስቴፈን ካፕላን፣ ሀሊም ኤልዳብ የሚባሉ የምዕራባውያን ኦፍ ኮርስ፣ ሀሊም በትውልድ የግብፅ ዜጋ ነው፣ ግን ዜግነቱ አሜሪካዊ ነው። እነዚህ ሰዎች አዲስ አበባ ዩኒቨርሲቲ የራሱ የባህል ተቋም ኑሮት የኢትዮጵያን ኪነ ጥበብ እና ትውፊት በመመርመር ደረጃ ሰንዶ ማቆየት አለበት የሚል አመለካከት ነበራቸው። ከዚህ ጋር ተያይዞ እንግዲህ በጉልህ የሚጠቀሰው አስራ ዘጠኝ ሀምሳ ስድስት ላይ የጀመረው እና ኦርኬስትራ ኢትዮጵያን ባህል ማዕከል ውስጥ አስገብቶ ባህል ማዕከሉ የኢትዮጵያ የሆኑ የሙዚቃ ጣዕሞችን፣ የኢትዮጵያ ሙዚቃ ትውፊቶችን እየሰነደም በተመሳሳይ ደግሞ እያቀረበም ለመጓዝ የሞከረበት ነው። ስለዚህ በጉልህ የሚታወቀው የአዲስ አበባ ዩኒቨርሲቲ ባህል ማዕከል ዋና ዋና መገለጫው የሚሆነው አስራ ዘጠኝ ሀምሳ ስድስት ላይ የኦርኬስትራ ኢትዮጵያ ነው ወይም ደግሞ ኦርኬስትራ የሚለው ቃል እንደሚታወቀው ምዕራባዊ ሙዚቃዊ አስተሳሰብ ነው። የኢትዮጵያ የሚለው ደግሞ ኢትዮጵያዊ ነው። ስለዚህ ኦርኬስትራ ኢትዮጵያ ኢትዮጵያ የሆነ ኦርኬስትሬሽን፣ ኢትዮጵያ የሆነ የሙዚቃ ጣዕምን ይዞ ለመምጣት የሞከረ ነው። ሶ የባአል ማዕከሉ እንቅስቃሴ ሲጀመር የመጀመሪያው ደግሞ ይሄ ነው ብሎ የሚሟገቱም ሰዎች አሉ። የአዲስ አበባ ዩኒቨርሲቲ ባህል ማዕከል በሁሉም የኪነ ጥበብ ስራዎች ፍላጎቱ የነበራቸው የዩኒቨርሲቲ ተማሪዎችና መምህራን የጥበብ ስራዎቻቸውን አቅርበው ተሰጥኦቻቸውን እንዲለዩና እንዲያጎለብቱ እድሉን ስለማመቻቸቱ ይነገርለታል። ከማዕከሉ ተነስተው ዛሬ ላይ በኪነ ጥበቡ በተለይም በትወነው ዝናን ካተረፉት በርካታ አርቲስቶች መካከል በልዩ ልዩ ቲያትሮችና ድራማዎች የሚታወቀውና በሸገር ኤፍኤም 102.1 ራዲዮ ታሪክ ቀመስ ትረካዎቹ ሌላ ዝናን የጨመረው አርቲስት ተፈሪ አለሙ አንዱ ነው። ለእርሱ የአዲስ አበባ ዩኒቨርሲቲ የባህል ማዕከል የጥበብ መንገዱን የቀየሰበትና የሙያ ትልሙን የወጠነበት ቤቱ ነው። ፍሬሽማን ሆነ ዲፓርትመንት ምንም ምንም ሳትመርጥ ባለንበት ሰዓት እኛ አባል ሊሆን ነው የባህል ማዕከል እና የባህል ማዕከል አባል ሆነን እዛ ቲያትር እንሰራለበት የቲያትር ማጥናትም ሰበብ የሆነኝ የዛ ተሳትፎ ነው። በኋላ ወደ ዲፓርትመንት ስንገባ የሚቀጥለው አመት የቲያትር አርት ትምህርት የሆንኩ መጀመሪያ የባህል ማዕከል አባል በመሆኔ ነው። በዚህ ላይ የህይወቴን አቅጣጫም ያስተካከለ ወይም የመረጠልኝ ነው ማለት ይችላሉ። ምክንያቱም ከዛ በፊት እኔ እንደ ኳስ ጨዋታ እንደ ሌላው ልጅ ሆነም እንደምትጫወተው ጨዋታ ኢንተረስት ነው የምትጫወተው ነው እንጂ የምትማረው አይመስለኝም ነበር ቲያትር ሙያውን። ስለዚህ ያን ጊዜ በዛ ውስጥ ገባው እዛ አባል በመሆኑ እና እዛ ስራ ስለነበረ ልክ ዲፓርትመንት ምረጡ ሲባል ወረዲ ኢንተረስት የሆንኩበት የሚተና ና ቆንቴ አስራስም ተቋቁሞ ነበር፣ አክቹዋል እዛን ጊዜ በዛ መሰረት ገባው። ከትወነው ባለፈ በሙዚቃው ተስፋ የለማ፣ በኦርኬስትራ ኢትዮጵያ የሙዚቃ ቡድን የኢትዮጵያን የባህል ሙዚቃዎች ይዞ የገንንበት ነበር። ኦርኬስትራ ኢትዮጵያ በወቅቱ ሰፊ ተቀባይነት የነበረውን በባንድ የታጀበ ዘመናዊ ሙዚቃን የተገዳደረው በዚሁ የባል ማዕከል ውስጥ ሆኖ ነበር የሙዚቃና ጠበንጃ ደራሲ ይነገር ጌታቸው የኢትዮጵያን ትውፊት፣ የተለያዩ ሀገራት በተለያዩ ሀገራችን ክፍሎች ያሉትን ሙዚቃ መሳሪያዎች መሰብሰብ፣ መልሶ ደግሞ የኢትዮጵያን የሀገረሰብ ሙዚቃ መሳሪያዎች ከመሰብሰብ ባለፈ በእነሱም የብሔር ብሔረሰብ ሙዚቃዎችን ለመስራት መሞከር። በወቅቱ እንደሚታወቀው ወታደራዊ ሙዚቃ ክፍሎች ናቸው እዚህ የነበሩት ክቡር ዘበኛ፣ ምድር ጦር፣ ፖሊስ ምንላቸው ይብዛ ሚነስም የምዕራባዊ ሙዚቃ ጨዋታ ያላቸው ናቸው፣ ወታደራዊ ናቸው። ስለዚህ ለእነዚህ በሌላ መልክ የቆመ ለሲቪሉ ለተማሪው የሙዚቃ የሚያቀርብ ከምዕራባ ጨዋት ለኢትዮጵያ ጨዋት የቀረበ ተደርጎ የሚወሰድ ቤት ነው። የአንጋፋ ዩኒቨርሲቲ የባህል ማዕከል በኪነጥበብ ስራዎች የተወጠነ ቢሆንም የኢትዮጵያ ፖለቲካ መጠየም ሲጀምር ግን እየቆየ የተማሪዎች የፖለቲካ ጥያቄዎች ማንጸባረቂያ ወደ መሆን ተቀየረም። የአዲስ አበባ ዩኒቨርሲቲ የቲያትር ትምህርት ቤት ረዳት ፕሮፌሰር እና የማዕከሉ ዳይሬክተር ተስፋ ይሸቱ ያስተዳደሩ ሰዎች በማዕከሉ የሚቀርቡ ስራዎችን ከፖለቲካ ጋር የማያያዝ ሳቢዎች የጀመሩት ከዚህ ጊዜ አንስቶ እንደሆነ ያስረዳል። ይህ ደግሞ ማዕከሉ በየዘመናቱ እየተዘጋ እንዲከፈትና ፈተናዎችም እንዲበረቱበት ምክንያት ሆነም። በነበሩበት ጊዜ የዩኒቨርሲቲው ፕሬዚዳንት የመጀመሪያው የአዲስ አበባ ዩኒቨርሲቲ ፕሬዚዳንት እነ ዮሐንስ አድማሱ አንድ ግጥም ያቀርባሉ። ለአምሳት ወለደች በሬ ቀንዳ ወጣ፣ ለስልጣን መመካት ይህም አለለካ ሚል ግጥም ያቀርባሉ እና በቃ ተማሪ ይጮኋል። ከዛ በኋላ ፕሬዚዳንቱ አይ ከዚህ በኋላ አርት ሌግጀሪ ነው ብለው ዘጉት። ሰው ከዛ በኋላ በየዘመኑ አንዴ ይነሳል፣ አንዳንዴ ይዘጋል፣ አንዳንዴ በጣም በቃ እንዳለ የማትቆጥርበት ጊዜ ነበረ። አንጋፋው የኪነ ጥበብ ሰው ተፈሪ አለሙም የከፍተኛ ትምህርቱን በዩኒቨርሲቲ ለመከታተል በገባበት በ1971 ዓ.ም ተዘግቶ የሰነበተው ማዕከል ዳግም እየተቋቋመ እንደነበረ ያስታውሳል። ተፈሪና ጓደኞቹ እንደገና በተቋቋመው የበዓል ማዕከል ተጠናክረው በዋና ዋና ቲያትር ቤቶች ሳይቀር የመታየት እድል ያገኙ የጥበብ ስራዎችን ለእይታ አብቅተዋል። ብዙ እዛ ያሰራ ናቸው ወደ ቲያትር ቤት መጥተዋል። ለምሳሌ ማን ያዝባል እንግዳ እዛ ከተሰራ በኋላ ነው ወደ ቲያትር ቤት የመጣው። እኔ የተጎንኩት የጫጉላ ሽርሽር የሚል ቲያትር ሬክት ወደ እንትን አምጥተነዋል፣ እና ከዛ በኋላም ቀጥሏል። ያ ባህል ካሊኩላ ደራሲ በሰማያዊ ከኛ በኋላ የመጡትና ልማዩ የሰሯቸው ስራዎች ወደ ቲያትር ቤት መጥተዋል። ከኛ በኋላ ናኮጣም በኋላ ባህል ማዕከል የነበሩት ብዙ ልጆች፣ የብዙ ሰዎች ስራዎች ተመልሰው ወደ ቲያትር ቤት መተውም ቲያትር ቤት ታይተዋል። ይህ ነገር ጌታቸው እንደሚለው ደግሞ በባህል ማዕከሉ የሚቀርቡ ስራዎች በየዘመኑ የነበሩ መንግስታትን ፍላጎቶች እንዲያንጸባርቁ የሚያስገድዱ ወቅቶችም ተፈጥሮ ነበረ። በአስራዘጠኝ ስልሳ ሰባት በኋላ ከሞላ ጎደል እንግዲህ ወደ ሶሻሊዝም አስተሳሰቡም እየሰፋ ሲሄድ፣ ዩኒቨርሲቲውም በዋነኝነት ያ ጠባይ ይንጸባረቅበት ስለነበር የባህል ማዕከሉ ስራዎች የመደበኝነትን የሚያሳዩ በስራ በመዝሙርም ደረጃ እንዲህ አይነት ነገሮችን ለማንጸባረቅ የሞከረ ቤት አድርገን እንወስደዋለን። እንግዲህ የመጨረሻው ሌላኛው መልኩ ደግሞ ከአስራ ዘጠኝ ሰማኒያዎቹ በኋላ ደግሞ የመጣው ነው። እዚህ ዘመን ላይ እንግዲህ ከሞላ ጎደል አስራ ዘጠኝ ሰባዎቹ ላይ የመጡ የሀገራችን ታዋቂ ዘፋኞች በህብረ ዝማሬ መልክ ለማቅረብ የተሞከረበት ነው። በዚህ ሂደት እንግዲህ እነ ነዋይ የምናውቃቸው ስለ እነ አባይ አባይ የመሰለ ሌሎቹ ባዶ ቤት በክረምት እንደዚህ በነጌትነት ነው የተጻፉ ተወዳጅ የሚባሉ የሙዚቃ ስራዎችን አስቀርጾ በኢትዮጵያ ሙዚቃ ውስጥ ለማኖር ሞክሯል። ይህን በመልከ ብዙ ፈተናዎችና ትዝታዎች ውስጥ ያለፈ የአዲስ አበባ ዩኒቨርሲቲ የባህል ማዕከል አሁን እንደገና ባለብዙ ሀሳቦች የኪነጥበብ መድረክ በማድረግ ዝናውን ለመመለስ ያስችላሉ የተባሉ እንቅስቃሴዎች ተጀምረዋል። የወቅቱ የማዕከሉ ዳይሬክተር ተስፋ ይሸቱ ውጥኑ በትናንት የደመቁ የማዕከሉን ትዝታዎች ለዛሬው ትውልድ የማስቀጠል ጅማሮ ነው ይላል። አሁን የመጣ አዲስ ማኔጅመንት እኔ ኦፊሻሊ ብታመሰግኑት ጥሩ ነው። አንዳንድ የሰራ ሰው ሲመሰገን ጥሩ ነው። ዶክተር ሳሙኤል በዩኒቨርሲቲ ቢሮ በገቡ በሶስተኛ ቀን ነው ያስጠሩኝ እናሳቸው ብለ ከዛ በጣም ታዳሚ ነበሩ እዚህ ባህል ማዕከል ተማሪ በነበሩበት ጊዜ። ይሄ ነገር ኦፕን መሆን መቻል አለበት፣ የድሮ እንቅስቃሴ መምጣት መቻል አለበት፣ በርቱ፣ ያስፈልገውን ነገር ሁሉ በማቴሪያልም በሀሳብም እናግዛለን ሲሉ፣ እኛ ባለፈው ትልቅ ሪኦፕኒንግ አደረግን። በዚህ መንገድ እንደገና ሪኦፕኒንግ ስንሰራ የባለፈውን ታሪኩን ለመድገም ሳይሆን በእኛ ዘመን ደግሞ ምን አይነት አሻራ ማሳረፍ አለበት የሚል ሀሳብ ይዘን ስለተነሳን ከዚህ በኋላ ኔ ብዙ ችግር የሚገጥመን አይመስለኝም። ማዕከሉ በቀደመው አሰራሩ ለወጣኔዎች ድል እየሰጠ ትልሚ ማስያዝና ለታዋቂነታቸው በር የመክፈት ሚና እንደነበረው የሚያስታውሰው ጋዜጠኛና ደራሲ ሲነገር ጌታቸው አሁን ዘመን የደረሰበትን ተወዳዳሪነት ታሳቢ ባደረገ መልኩ አቅሙን ገንብቶ የአንጋፋነት ሚናውን መወጣት መቀጠል እንዳለበት ይመክራል። የሙዚቃ ስራ በዚህ ዘመን ትንሽ አስቸጋሪ መልኮች ይኖሩታል ማለት በብዙ ጣውረዶች ውስጥ ብዙ አማራጮችን ብዙ ጣውረዶችን ማየት ይጠይቃል። ስለዚህ ባለማከሉ ከነዚህ ተቋማት ወይም ደግሞ ውጭ ካሉ ትልል ከፋይ ተቋማት ጋራ ተወዳድሮ ወይም ደግሞ የተሻሉ ነገሮችን ይዞ ለመምጣት ከፍ ያለ ወጪ፣ ከፍ ያለ ኢንቨስትመንት ሊጠይቅ ይችላል ብዬ አምናለሁ። ከዛ አንጻር ተማሪዎችን፣ ፍላጎት ያላቸው ተማሪዎችን መድረኩን እንዲያገኙ፣ እድሉን እንዲያገኙ፣ እድሉን ከመፍጠር ባለፈ በኢትዮጵያ ሙዚቃ ታሪክ ውስጥ መደላድሉን የመፍጠር ሚና ሊወጣ ይችላል የሚል ተስፋ ነው ያለኝ። በሌላው በስነ ጽሑፉ በኩል ግን ዋነኛ መድረክ ሆኖ መቀጠሉ የሚቀር አይመስለኝም። የጥበብ ጥንተ ቤቱ ዳግም ራሱን በአዲስ መልክ ይዞ ለመምጣት የጀመረውን እንቅስቃሴ ያደነቀው አርቲስት ተፈሪ አለሙ፣ የአስተዳደር ሰዎችም የተማሪዎች መሰባሰብን ከተለመደው ፖለቲካዊ ስጋት በማላቀቅ ሊደግፉት ይገባል ይላል። ትምህርት ቤት ውስጥ አሁን ብዙ ጊዜ በተለይ ኢህአዴግ መምጣት ጀምሮ ይሄ ስራ በብሔር በመከፋፈል ስሜት ነበር እና ብዙ ሰው የፖለቲካው ሰለባ ሆኖ ነው እና በዚህ ላይ ደግሞ መሰብሰቡ ትምህርት ቤት ኪነጥበቡ ሰው ሲሰበስባል በሚል ፍራቻ ተማሪዎቹ እንዳይሰበስቡ፣ በዚህ ሰበብ ተሰብስቦ ሌላ አረብሻ እንዳይፈጠር በሚል ጋብ ብሎ ነበር። ግን ይህን የሚመስለኝ ቢቀጥል ኪነጥበብ ማያገናኙ ነገር የለም። አሁን ብዙዎቻችን እዛ ውስጥ የነበር ነው። ከተለያየ ቦታ የመጣን ከተለያየ ክፍለ ሀገር የመጣን ሰዎች ነበር ግን አንድ ላይ ሆነ ነበር ነበረው ስናሳይ የነበረው ያቀራርባል የሚያቀራርብ ነው እንጂ እንትን የሚል ነገር አይደለም። አሁን ለምሳሌ ያህል አሁን የኛው የአዲሱ የቅርብ ጊዜው ሪስኩን የመፍራት ነገር ነው። ኃላፊዎቹ ቆይ አሁን አይሰ ሰበሰቡ አይታይ ምናምን ስለሚሉ ተጽዕኖ ስለሚያሳድረው፣ እንጂ ኮ ውሀ ማካከሉ እንደ ዲፓርትመንት አለ። እሱን ያንቀሳቀሱት ግን አሁን ሲንቀሳቀስ አሁን ባለፈው ጊዜ ሲጀመር ማአት ተማሪ ተሰብስቧል። የታየው ውጭ ነው መኮንኖ ለአዳራሽ ፍለፊት ነው እስከዛ ማታ ድረስ ማአት ህዝብ ተሰብስቧል። ከረብሻል። ሁሉም ደስ ብሎት ደፍሮ ደንሶ ወደ ዶርም የገባ እንዲህ አይነት ነገር ቢቀጥል ዩኒቨርሲቲ ውስጥ ብቻ ሳይሆን በየቦታው አስፈላጊ ነገሮች ናቸው። የባህል ማዕከሉ ዲሬክተር ተስፋ ይሸቱን በቀጣይ የማዕከሉ ስምና ዝና ከመመለስ ባለፈ የሁሉም የመንግስት ዩኒቨርሲቲዎች የባህል ማዕከላት የተጣመሩበት አውደ ትርኢት ወይም ፌስቲቫል ለመጀመሪያ ጊዜ ለማካሄድ ስለመታሰቡም ጠቁመዋል። ኢትዮጵያ ዩኒቨርሲቲዎች የመንግስት ዩኒቨርሲቲዎች ከአርባ አምስቱ የሆኑ ሀምሳው ዩኒቨርሲቲዎች ባህል ማዕከላት አላቸው። ለምሳሌ አምቦ አለው፣ ባህር ዳር አለው፣ ደብረ ማርቆስ አለው፣ ጅማ አለው፣ ብዙዎቹ አላቸው። ግን እስካሁን ኮኔክትድ አልነበሩም። አብረን መክረን አናቅም። በጣም በሚያሳዝነው ሁኔታ በየዩኒቨርሲቲው ባህል ማዕከል ያለበት ሀገር ችግር የሚነሳው ችግር የሚቀሰቀሰው ዩኒቨርሲቲ ውስጥ ነው። ስለ የእኛ ድርሻ ምን መሆን አለበት የሚል ሀሳብ ያዝንና በጥር ወር አጋማሹ አካባቢ ለመጀመሪያ በታሪክ ለመጀመሪያ ጊዜ የመንግስት ዩኒቨርሲቲዎች ባህል ማዕከላት ጥምረት እናቋቁማለን። የመጀመሪያውን ፌስቲቫል ኦን እናደርጋለን። ከዛ የሚቀጥለው ጅማ ይወስዷል፣ ከዛ የሚቀጥለው ባህር ዳር፣ ከዛ ባሌ፣ ከዛ መቀሌ፣ ከዛ እያለ እንዲቀጥል ይህን ያደረግንበት ዋና ዓላማ ምንድን ነው? የኢትዮጵያ አርት ዲሴንትራላይዝድ አይደለም። በቃ ደራፊው፣ ጸሐፊው፣ ሙዚቀኛው፣ ሳሊው፣ ቀራጺው በሙሉ አዲስ አባ ነው ያለው። አንድ አይነት አውትሉክ በአርት ውስጥ ደግሞ አፕሼት አይደረግም። ሶ ከተለያየ ዩኒቨርሲቲዎች የሚመጡ የባህል ማዕከል ባለሙያዎች የተለያየ አውቶቦች ይዘው ነው የሚመጡ ስለ ሀገራቸው። ለምሳሌ አንድ በጋምቤላ ዩኒቨርሲቲ ውስጥ ያለ አንድ የባህል ማዕከል ደራሲ ብለው ተዋናይ ብለው ምንድን ነው የሚያስበው እንዴት ነው ከሌሎቹ ጋር ኮኔክት የሚያደርገው? ይህ ሲሆን ነው ባይዘወይ በጣም ዳይቨርሲቲ የሚታይበት የኢትዮጵያ ኪነ ጥበብ ማፍራት የሚቻለው እና ይሄ በጣም ትልቅ እና ተደርጎ የማይታወቅ ፕሮግራም ነው። ብዙ ዓላማ ይዞ ያለው ነው። ምናልባት ከጊዜ አንጻር በጥር አካባቢ ጠብቁን ለማለት ያህል። በጥረት ያካበተውን ስምና ዝና አድሶ በቦታው ለመገኘት የተነሳሳው አንጋፋ የአዲስ አበባ ዩኒቨርሲቲ የባህል ማዕከል ከወዲሁ የዩኒቨርሲቲው ማህበረሰብ የሚታደምባቸውን የጥበብ ምሽቶች እንደ ቀደመው ሊያካሄድ እነው ጀምሯል። አሁን በብዙ መልኩ ከትላንት በተለወጠው ዘመነኛ ጊዜ ማዕከሉ ልክ እንደ ቀድሞ ፈለገ ጥበብ ሆኖ የጥበብና የጥበበኞች መፍሰሻነቱን ለማስመለስ ይችል እንደሆነ መጻኢ ጊዜያትን መጠበቅ የሚያሻው ጥያቄ ነው። የአሜሪካ ድምፅ አስማሟዬ ነው፣ ዋሽንግተን ዲሲ። የጋቢና ቪሬ መሰናዶ ይቀጥራል። በብራዚል የፌዴራል ዩኒቨርሲቲ ምናስ ግሬስ የሚገኙ ተመራማሪዎች የኮኬይን ሱስን ለመቋቋም የሚያስችል ክትባት በመስራት ላይ እንደሚገኙ አስታውቋል። ይህ ምርምር ከተሳካም በሀገሪቱ እያሻቀበ ያለውን የሱሰኞች ቁጥር እንደሚቀንሰው የጤና ባለሙያዎቹ ይናገራሉ። ኤድጋር ማቼል ከሳኦ ፓውሎ ያደረሰንን ዘገባ አሉላ ከበደ እንደሚከተለው አሰናድቶታል። ይህ በሳኦፖሎ መሀል ከተማ የሚገኝ ክራኮላዲያ ወይም ክራክላንድ በመባል የሚታወቅ የአደገኛ መድኃኒቶች እና ሱስ አስያዥ እጾች በአደባባይ የሚሸጡበት የገበያ ስፍራ ነው። የአደገኛ መድኃኒቶች እና ሱስ አስያዥ እጾች ተጠቃሚነት በከፍተኛ ደረጃ ተስፋፍቷል። እናም በየቀኑ እየሰፋ ባለው በዚህ አካባቢ ሰዎች ሰብሰብ ብለው ምርጥ የሚሏቸውን አዘዋዋሪዎች ለማግኘት ዙሪያ ገባውን ሲያስሱ ይታያሉ። በዚህም የተነሳ የአካባቢው ነዋሪዎች ከፍተኛ የደህንነትና የዘረፋ ስጋት ያድርባቸዋል። በተለያዩ እስሶች የተጠመዱ ሰዎች የሚረዱበት ማዕከል ታዲያ ካለፈው የሚያዝያ ወር አንስቶ ለድፍን ሳኦ ፖሎ አንዳጅ ተስፋ ያመጣ ይመስላል። ግባችን ከባድ የአደገኛ እጽ ሱስ ያለባቸውንና ይበልጥ ተጋላጭ በሚያደርግ ሁኔታ ውስጥ ያሉ ሰዎችን ማከም ነው። እናም በአግባቡም የህክምናውን አድማስ ማሳደግ ነው እቅዳችን። እንደ ህክምና ባለሙያዎችም ገለጣ በጣም አስቸጋሪው የህክምናው ደረጃ ህሙማን ማዕከሉን ለቀው በሚወጡበት ጊዜ ያለው ነው። ሱስ አስያዡን እጾች ከመጠቀም ተቆጥበው መቆየት የሚችሉት ጥቂቶች ብቻ ናቸው። በፌዴራል ሚናጅ ዣራይዝ ዩኒቨርሲቲ ተመራማሪዎች የተሠራውና አሁንም በጥናት ላይ ያለው አዲስ ክትባት ግብ ህሙማን ያን የለመዱትን ሱስ አስያዥ እጽም ሆነ አደገኛ መድኃኒት መጠቀም በሚያቆሙበት ወቅት የሚገጥሟቸውን ብርቱ ፈተናዎችና ደንቃራዎች ማስቀረት መቻል ነው። ከተመራማሪዎቹ አንዱ የሆኑት ፍሬድሪኮ ጋርሲያ ሲያስረዱም ካሊክስ ኮካ የሚል መጠሪያ የተሰጠው ይህ መድኃኒት የተቆጣጣሪዎችን የማረጋገጫ ፈቃድ ካገኘ የኮኬይን ሱሰኝነትን ለመዋጋት በአይነቱ የመጀመሪያው ይሆናል። ጠቀሜታው እጹን ከመውሰድ ለታቀበ ሰው ነው ሱሱ እንዳያገረሽበት ይረዳዋል። በተለይም ሱሱ ከሚፈጥረው አስገዳጅ ፍላጎት ጋር የተያያዘውን አጠቃላይ ስሜት የሚያንቀሳቅሰውን የነርቭና የሥነ ሕይወት ሥርዓት በመቆጣጠር ነው የሚሠራው። ሱሱ የሚከተለውን መንገድ በምናግድበትም ወቅት ህመምተኛ እፆቹን መጠቀሙን በመቀጠል የማያቋርጥ የሱስ አዙሪት በሚፈጥረው ሁኔታ ውስጥ መቆየት ወይስ ከሱሱ መላቀቅ ምርጫውን እንዲወስን እንረዳዋለን። መድኃኒቱ የሚሰራውም ሰውነታችን ከእጹ ጋር የሚጣበቁ ጸረ ኮኬን ንጥረ ነገሮችን እንዲያመርት በማነቃቃት ሰዎች እጹን በሚወስዱበት ወቅት የሚያገኙትን የደስታ ስሜት ወደሚቆጣጠረው የአንጎል ክፍል እንዳይገባ ያደርጋል። ይህም የአንጎል ክፍል አንድ ሰው እነኚህን እጾች በሚወስድበት ወቅት ዶፓሚን የሚባለውን ከፍተኛ የደስታ እንዲሰማን የሚያደርግ የሰውነት ቅመም እንዲመነጭ የሚያደርግበት ነው። ይሁንና አዲሱ መድኃኒት የእጹ ቅመሞች ከዚያ እንዳይደርሱ በማገድ ያ ሁኔታ እንዳይፈጠር ያደርጋል። በአጭሩም ሱስን ያስቀራል። መድኃኒቱ እንዴት ጥቅም ላይ እንደሚውልና ማንኛውም የጎንዮሽ ጉዳቶች እንዲሁም በታካሚዎች ዘላቂ ጤና ላይ ሊያስከትል የሚችለውን ተጽዕኖ ለመረዳት የብራዚል የጤና ተቆጣጣሪ መስሪያ ቤት በመድኃኒት ላይ የሚደረጉ ተጨማሪ ሙከራዎች ያስፈልጋሉ። የምርምር ቡድኑም ከብራዚል ዩሮ ፋርማ የመድኃኒት አምራች ኩባንያ ባለፈው የጥቅምት ወር በዚህ ስራው የ5300 ዶላር ሽልማት አግኝተዋል። ለምሽቱ ወደ ያዝነው የመጨረሻው ዘገባችን ነው የምንሻገረው። ከስፖርት ዘገባዎች ጋር ኬኔዲ አባተ ይጠብቃቸዋል። ትናንት እሁድ በህንድ ኮልካታ በተካሄደ የ25 ኪሎ ሜትር የጎዳና ላይ ውድድር ኢትዮጵያውያን አትሌቶች ድል ቀንቷቸዋል በሴቶች አትሌት ሱቱሜ አሰፋ ውድድሩን አንድ ሰዓት ከ18 ደቂቃ ከ47 ሰከንድ በሆነ ጊዜ የስፍራውን ክብረ ወሰን በ2 ደቂቃ ከ17 ሰከንድ በማሻሻል አሸንፋለች የኮልካታ የአየር ጸባይ ጥሩ እንደነበረ ጠቅሳ ውድድሩን ከዚህ በተሻለ ፍጥነት የማጠናቀቅ እቅድ ነበረኝ ያለችው የ2020 የቶኪዮ ማራቶን የነሐስ ሜዳሊያ አሸናፊዋ ሱቱሜ ሆኖም ባስመዘገበችው ሰዓት ደስተኛ መሆኗን ተናግራለች። አትሌት የዓለም ዘርፍ የኋላው ስቱሜን ተከትላ በመግባት ውድድሩን በሁለተኝነት አጠናቃለች። የ10 ኪሎ ሜትር የዓለም ክብረ ወሰን ባለቤቷ የዓለም ዘርፍ ለመጀመሪያ ጊዜ የተሳተፈችበትን የ25 ኪሎ ሜትር ውድድር 1 ሰዓት ከ19 ደቂቃ ከ26 ሰከንድ በሆነ ጊዜ ነው ሁለተኛ በመውጣት ያጠናቀቀችው። እንደ ዓለም አትሌቲክስ መረጃ ኬንያዊቷ በቲ ቼፕ ኬሞይ ሶስተኛ ደረጃን የያዘች አትሌት ናት። በወንዶች ምድብም የስፍራው ክብረ ወሰን ሻለ ሲሆን ኬንያዊው ዳንኤል ኤቤኒዮ ክብረ ወሰኑን አሻሽሎ ያሸነፈው አትሌት ነው። ሌላኛው ኬንያዊ ቪክቶር ኬፕሩቶ ሁለተኛ፣ ኢትዮጵያዊው ተስፋዬ ደመቀ ደግሞ ሶስተኛ ወጥተዋል። የሩሲያው ፕሬዝደንት ቭላድሚር ፑቲን በ2024 በፓሪስ ለሚካሄደው ኦሎምፒክ በሩሲያ አትሌቶች ላይ ህግ በማውጣት የዓለም ኦሎምፒክ ኮሚቴ አይኦሲ የኦሎምፒክ እንቅስቃሴን የሚጎዳ እርምጃ እየወሰደ ነው ሲሉ ከሰዋል። የሩሲያና የቤላሩስ አትሌቶች በፓሪስ ኦሎምፒክ ላይ ያለ ሀገራቸው ባንዲራ አርማና መዝሙር በገለልተኝነት መሳተፍ እንደሚችሉ አይኦሲ ባለፈው ሳምንት አስታውቋል። ባለፈው ዓመት ሩሲያ በዩክሬን ላይ የፈጸመችውን ወረራ ተከትሎ ሩሲያውያንና ቤላሩሳ የኢትዮጵያውያን አትሌቶች በዓለም አቀፍ ውድድሮች እንዳይሳተፉ እገዳ ተጥሎባቸው ነበር። ዓለም አቀፉ የኦሎምፒክ ኮሚቴ ባለፈው ሳምንት ባሳለፈው ውሳኔ ታዲያ ለኦሎምፒክ ብቁ የሆኑ የሁለቱ አገራት አትሌቶች አገራቸውን ሳይወክሉ ከቡድን ስፖርቶች ውጭ ባሉ የግል ውድድሮች ላይ እንዲሳተፉ መፍቀዱን ገልጿል። ሐሙስ ዕለት በሰጡት መግለጫ የአይኦሲን እርምጃ የተቹት የሩሲያው ፕሬዚደንት ቭላዲሚር ፑቲን ኮሚቴው በዚህ መንገድ መስራቱን ከቀጠለ የኦሎምፒክ እንቅስቃሴን ይቀብራል ብለዋል። ለአመታት ሲሰለጥኑ የቆዩ አትሌቶቻችን የኦሎምፒክ ጨዋታዎችን ጨምሮ በትልልቅ ውድድሮች ላይ እንዲሳተፉ እድል ሊሰጣቸው ይገባል ያሉት ፑቲን በውድድሩ ባንዲራችን ቢኖርም ባይኖርም ሁሉም ሰው አትሌቶቹ የእኛ መሆናቸውን ያውቃል። በመሆኑም አትሌቶቻችን በዚህ አይነቱ ውድድር መሳተፋቸውን እደግፋለሁ። ሆኖም ግን አይኦሲ ምን አይነት ቅድመ ሁኔታዎችን እያስቀመጠ እንደሆነ በጥንቃቄ መተንተን ያስፈልጋል ብለዋል። ከፍተኛ የሩሲያ ተወዳ ተዳዳሪዎችን ለማግለል ፖለቲካዊ ተነሳሽነት ያላቸው እርምጃዎች ሊወሰዱ እንደሚችሉም ስጋታቸውን ገልጸዋል። የዚህ አላማ የሩሲያ ስፖርት እየዳበረ እንዳልሆነ ወይም በተቃራኒው እየተዳከመ መሆኑን ለማሳየት ከሆነ የስፖርት ሚኒስቴር እና የሩሲያ ብሔራዊ ኦሎምፒክ ኮሚቴ ሁኔታውን ተንትነው ሚዛናዊ ውሳኔ መወሰን አለባቸው ሲሉም ተናግረዋል። የአሶሺየትድ ፕሬስ ዘገባ እንደሚያመለክተው የሩሲያ አትሌቶች በዋና ዋና የዶፒንግ ቅሌቶች ሳቢያ የሀገራቸውን ባንዲራና መዝሙር ሳይወክሉ በሶስት ተከታታይ ኦሎምፒኮች ላይ ተሳትፈዋል። በቱርክ ከፍተኛ ሊግ የሚጫወተው አንካራ ጉኩ ክለብ ፕሬዝደንት የነበሩት ፋሩክ ኮካ አንድ የጨዋታው ዳኛን በቡጢ በመምታታቸው ምክንያት በቱርክ እግር ኳስ ፌዴሬሽን ቋሚ እገዳ ተጥሎባቸዋል። ኮካ ባለፈው ሰኞ ምሽት ቡድናቸው ከሪዜ ስፖር ጋር አንድ ለአንድ መለያየቱን ተከትሎ ነው የዳኛውን ሀሊል ኡሙት ሜለርን ፊት በጠንካራ ቦክስ በመምታት ጉዳት ያደረሱበት። ፕሬዝደንቱ ከዚህ ክስተት በኋላ ራሳቸውን ከስራ አግልለው ነበር። ፊቱን በቡጢ የተመታው ዳኛ ከዓይኑ ስር አነስተኛ የአጥንት ስብራት ደርሶበት ከአንድ ቀን ሕክምና በኋላ ከሆስፒታል ወጥቷል። በፕሬዝደንትነት ይመሩት የነበረው ክለብ በዘጠና ሰባተኛው ደቂቃ ላይ በተቆጠረበት ግብ አቻ መውጣቱን ተከትሎ ጥቃቱን የፈጸሙት ኮካ በድርጊቱ ተጸጥተው ይቅርታ ጠይቀዋል። ሆኖም ማክሰኞ እለት የቱርክ ፍርድ ቤት ኮካ እንዲታሰሩ ትዕዛዝ ሰጥቷል። በዳኛው ላይ የተፈጸመው ጥቃት የፊፋውን ፕሬዝደንት ጂያን ኢንፋንቲኖን ጨምሮ በበርካታ የእግር ኳስ ዓለም ሰዎች ተወ ዟል። በፈጸሙት ጥቃት ምክንያት በቀድሞው የአንካራ ጉኩ ክለብ ፕሬዝደንት ላይ የህይወት ዘመን እገዳ የጣለው የቱርክ እግር ኳስ ፌዴሬሽን ቦርድ ክለቡም አምስት ግጥሚያዎችን በዝግ ስታዲየም እንዲጫወትና 54,000 ፓውንድ ወይም 69,000 ዶላር ቅጣት እንዲከፍልም ወስኗል። በጥቃቱ ምክንያት ለአንድ ሳምንት የተቋረጠው የሊጉ ውድድር ከነገ ማክሰኞ ዕለት ጀምሮ እንዲቀጥልም ፌዴሬሽኑ ውሳኔ አሳልፏል። በመጨረሻም ሀገሩ አርጀንቲና ሻምፒዮን በሆነችበት በካታሩ የ2022 የፊፋ የዓለም ዋንጫ ላይ ሊዮኔል ሜሲ የለበሳቸው ስድስት ማሊያዎች በኒውዮርክ በተካሄደ ጨረታ 7.8 ሚሊዮን ዶላር ተሽጠዋል። የጨረታው አሸናፊ ማንነት ባይገለጽም አሶሺኤትድ ፕሬስ እንደዘገበው ዋጋው በዚህ ዓመት በጨረታ ከተሸጡ የስፖርቱ ዓለም የትዝታ አልባሳት ሁሉ ከፍተኛው ነው። በጨረታ የተሸጡት ስድስት ማሊያዎች እያንዳንዳቸው የአርጀንቲናው አምበል በዓለም ዋንጫው ፍጻሜ ግማሽ ፍጻሜ ሩብ ፍጻሜ በአስራ ስድስት ቡድኖች ማጣሪያ ና በሁለት የምድብ ጨዋታዎች ላይ የለበሳቸው ናቸው በጨረታው የተገኘው ገንዘብ የስምንት ጊዜ የባላንዶር አሸናፊው የሜሲ ፋውንዴሽን ለሚያከናውናቸው እና ለሌሎችም የበጎ አድራጎት ስራዎች እንደሚውል ታውቋል አጫራቾቹ የሜሲ የአለም ዋንጫ ማሊያዎች የዘርፉን የጨረታ ዋጋ ክብረ ወሰን ይሰብራሉ ብለው ተስፋ አድርገው የነበረ ቢሆንም ሊሳካ አልቻለም በጨዋታ በተለበሱ የስፖርት ትዝታ ማሳያ አልባሳት ሰዓት የጨረታ ዋጋ ክብረ ወሰን የያዘው ማይክል ጆርዳን እንደ አውሮፓውያን አቆጣጠር በ1998 የኤንቢኤ ፍጻሜ ላይ የለበሰው ማሊያ ሲሆን ማሊያው ባለፈው አመት በኒውዮርክ በ10.1 ሚሊዮን ዶላር ነው የተሸጠው። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ጌኔዳ አባተ አዲስ አበባ ዘጋቢዎቻችንን እናመሰግናለን። የተከበራችሁ አድማጭ ተመልካቾቻችን ከአሜሪካ ድምጽ ተሰናድቶ የሚቀርብላችሁ የጋቢና ቪ መሰናዶው እዚህ ላይ የተጠናቀቀ። አስተያየት ቤ ጥያቄ ቢኖራችሁ የቪ አምሃሪክ የፌስቡክ ገጽ ላይ በመግባት ለጋቢና ቪ እያላችሁ አድርሱን። እዛ ላይ ስልክ ቁጥራችሁን ብትተውልን መልሰን እንደውላለን። አብራችሁን ስላመሻችሁ አብዝተን እያመሰገንን እንዲሁ ኤደን ገረመው መሰናዶውን በምራት ኤልያስ አስማረ ስርጭቱን በምህንድስና በማቀናበር ጽዮን ግርማ ደግሞ በዋና አዘጋጅነት ከመላው የአሜሪካ ድምጽ ከስቱዲዮ ባለሙያዎች ጋር በመሆን እንሰናበታለን። ሰላም ጤና ይስጥልን። ተናደሩ